የተነበርሽ ንጉሴ በአሁኑ ሰዓት የምትገኘው ስዊዘርላንድ ዳቮስ ነው። የናጠጡ ባለውረቶች፣ አለምን የሚዘውሩ ፖለቲከኞች በሚሳተፉበት በዚህ መድረክ የተነበርሽ ምን እየሰራች ነው? ዘንድሮ እንግዲህ የአለም ኢኮኖሚክ መድረክ ትኩረት ካደረገባቸው ነገሮች መካከል አንዱ ማህበራዊ አጀንዳዎችን ወደዚህ መድረክ ማንጣት ነው። እኔ የመጣሁት በአለም ላይ በማህበራዊና በባህል ዘርፍ ተጽዕኖ ከፈጠሩ ሰላሳ አለም አቀፍ መሪዎች መካከል ተጋብዤ ነው። ዛሬ ባለኝ ስብሰባ የአለም የስራ ድርጅት ዋና ስራ አስኪያጅ ዲሬክተር ጀነራል የሆኑትን ጋይ ራይደርን አግኝቼ በአለም አቀፍ ደረጃ ስላለ አካል ጉዳተኞች የስራ ቅጥር ሁኔታ እነጋገራለሁኝ። ከዛ በተረፈ ደግሞ የኦስትሪያን መራሄ መንግስት ሰባስቲያን ኩትን እንዲሁ አገኛለው። ከኛው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁ የመገናኘት እድሉ የመነጋገር እድሉ በጣም ነበረን። አሁን አንቺ እዚህ ጉባኤ ላይ ስትሳተፊ እነዚህን ፖለቲከኞችና የናጠጡ ሀብታሞች ስታገኝ እንዲሰሙሽና ተግባራዊ እንዲያደርጉ ወይም ደግሞ ውሳኔ እንዲወስኑ የምትፈልጊው ትልቁ ጉዳይ አንገብጋቢው ጉዳይ ምንድን ነው? እኔ ማየት የምፈልገውና የኔ ጥያቄ እንዴት ነበር የማቀርበው፣ የዓለም ፈጣን እድገት ሁሉን ያካተተ ሊሆን ይገባል። ሀብታሞችን ሀብታም ድሆችን ድሃ እያደረገ የሚቀጥል የኢኮኖሚ እድገት በባህሪው በጣም አደገኛና ትውልድን ዋጋ የሚያስከፍል መሆኑን በደንብ አውቃለሁ እና ሁሉንም በማገኛቸው ወቅት ትኩረት እንዲያደርጉ የምናደርጋቸው በጥቃቅን ድሎች ላይ ሳይሆን የምናሳካው እድገት ሁሉን ያማከለ መሆን አለበት። ሁሉን ስል እንግዲህ አካል ጉዳተኞች አሉ፣ ሴቶች አሉ፣ ሕፃናት አሉ፣ ወጣቶች አሉ፣ ስደተኞች አሉ። በጣም የዓለም የማህበረሰብ ገጾች ብዙ ናቸው እና ሁሉንም ገጽ ያማከለ መሆን መቻል አለበት የሚል ጥሪ ነው የማቀርበው እና ከዚህ ባሻገር ደግሞ ሰብአዊ መብትን መሰረት ያደረገ እድገት መሆን አለበት። አንድ የኦስትሪያ ጋዜጣ ላይ እንደተመለከትኩት የተነበርሽ ንጉሴ በደሀገ ሰላሳ ሁለት ነጥብ አምስት ሚሊዮን የአካል ጉዳት ያለባቸው ህጻናት የትምህርት አገልግሎት እያገኙ አይደለም አለች የሚል ነገር ተመልክቼ ነበረ። የአካል ጉዳትና የትምህርት አገልግሎት አለመጣጣም ምን ያክል አሳሳቢ ነው። እንግዲህ ይሄ የእኔ አሀዝ ሳይሆን ዓለም ባንክ ያወጣው አሀዝ ነው እና ዩኒሴፍ እንዲሁ ያወጣው አሀዝ ነው፣ የተባበሩት መንግስታት የህጻናት ድርጅት ማለት ነው። ይሄ አሀዝ በዓለም ላይ ከሚገኙ ከትምህርት ውጭ ካሉ ህጻናት ግማሽ ያክል የሚ የሆኑት አካል ጉዳተኞች እንደሆኑ ነው የሚያሳየው እና ያ ማለት አካል ጉዳት እንግዲህ ከትምህርት የመከልከያ አንድ ምክንያት ወይም ሰበብ ተደርጎ በዓለም አቀፍ ደረጃ ይወሰዳል ማለት ነው። እኛ የምንለውን ዘላቂ እና ሁሉን አካታችው እድገት ለማረጋገጥ ትምህርት ሚናው በጣም ወሳኝ ነው እና ትምህርት ብቻ ሳይሆን ደግሞ ሁሉን ያካተተ ትምህርት በጣም ወሳኝ ነው። ሀገራት አካል ጉዳተኛ ህጻናትን ወደ ትምህርት ባለመላካቸው ምክንያት ከእያንዳንዳቸው የአመታዊ የጥቅል የብሔራዊ ትርፍ ወይም ምርት ከአንድ እስከ አምስት ፐርሰንት ያለውን ያጣሉ ማለት ነው። ይሄ ማለት አካል ጉዳተኞቹ ማበርከት ያለባቸውን ጂዲፒ አያበረክቱም፣ አስተዋጽኦ አያበረክቱም። በዛ ላይ ደግሞ አካል ጉዳተኞቹን በመንከባከብ ምክንያት የቤት የሚቀሩት በርካታ ጉዳት አልባ የሆኑ የቤተሰብ አባላት የኢኮኖሚ ጫና ሆነው ለሀገራት ይቀጥላሉ ማለት ነው። እነዚህ የመዋለ ነዋይ አፍሳሽ ባለሀብቶች ትልቅ ሚና አላቸው። ብዙዎቹ ትምህርትን ይደግፋሉ፣ ብዙዎቹ ጤናን ይደግፋሉ። ጤናንም ሆነ ትምህርትን የሚደግፉ አካላት አንደኛ፣ እጅግ በጣም ወደኋላ የቀሩትን የድሃ ድሃ የሆኑትን አካል ጉዳተኛ ህጻናት በመደገፍ ለውጥ ማምጣት ይችላሉ። ሁለተኛ እነዚህን አካል ጉዳተኛ ህጻናት እና ቤተሰቦቻቸውን በመደገፍ ተጨማሪ የሆነ የልማት ሀይል የስራ ሀይል መፍጠር እንችላለን የሚል ነገር ነው። ያዝ ነው እና አሁን በዚህ ፎረም ላይ ሁለት ነገሮች ናቸው። አንደኛው ትምህርትን በሚመለከት በተለይ ከቴክኖሎጂ ኩባንያዎቹ ጋር ትልቅ ውይይት እያደረግን ያለነው ያለ ተስፋ ሰጪም ነው። ሁለተኛው የስራ ቅጥር እድልን በሚመለከት ቫሊዩ ኤብል ወይም ደግሞ ችሎታን ዋጋ ንስጥ የሚል ከመቶ በላይ የሚሆኑ ትልልቅ ካምፓኒዎች እነ ዩኒሊቨር እነ ቨርጂኒያ አትላንቲክስ አየር መንገድ ወዘተረፈ ኩባንያዎች ብቻ ያሉበት ትልቅ ዘመቻ ዛሬ ማታ ዳቦስ ላይ ይከፈታል። ችሎታችንን እዩ፣ አካል ጉዳታችንን አትዩ የሚል ነው። ቫሊዩ ኤብል የሚል ካምፔን ነው እና እሱም አመቱን ሙሉ የሚቀጥል የቀጣዮችን ሶስት መቶ ስልሳ አምስት ቀናት ከሚቀጥለው አመት ዳቦስ በፊት ትልልቅ ኩባንያዎች አካል ጉዳተኞችን እንደ አንድ የስራ ሀይል እንደ አንድ የምጣኔ ሀብት ዘርፍ በመቁጠር የቅጥር እድል የሚያመቻቹባቸውን ሁኔታዎች አብረን የምንሰራበት ይሆናል እና ምላሽ የሚሰጡት ገንዘብ በመስጠት ብቻ አይደለም። ቁርጠኝነታቸውን የሚያሳዩት ምልክቱን ወደፊት በመውሰድ በየኩባንያዎቻቸው ውስጥ ህግና የመዋቅር ለውጥ በማድረግም ጭምር ስለሆነ በገንዘብ የሚለካ እንኳ ባይሆን በቁርጠኝነት ደረጃ የሚለኩ ተጨባጭ ነገሮች አሉ። የትነበርሽ ንጉሴ፣ ለሰጠሽኝ ማብራሪያ በጣም አመሰግናለሁ። በጣም አመሰግናለሁ።